ኢኮኖሚው አለ የመኪና አሽከርካሪው አቶ ለገሰ ሙላት ከባለቤታቸውና ሶስት ልጆቻቸው ጋር ለገጣፎ በሚገኘው የቅዱስ ገብርኤል ቤተ ክርስቲያን ተጠልለዋል። የለገጣፎ ለገዳዲ ከተማ ከመቋቋሙ በፊት በ1996 ዓ ም ከገበሬ ላይ መሬት ገዝተው የገነቡት መኖሪያ ቤት ከፈረሰ በኋላ ኑሯቸው ተቃውሷል። የምናመጣው ነገር የለት የአካባቢ ሰው እራትም ታም ቁርስም እያመጡ ያከፋፍሉናል፣ ያበሉናል፣ ያደቁናል። የህሊና መቁሰልና የሞራል ዝቀት ከመሰጠት ረሃብ አራበ ነው የሀገራችንህ ወገናችን እያበላን እያበጣን እየተንከባከበ መቋሙ መጣት ያለው እንደ መንግስት ግን የት ወደቃችሁ? የት ሄዳችሁ? ምን እየበላችሁ ነው? የት የምን ላይ ተኛችሁ? ያለን የመንግስት አካል የለም። አቶ ለገሰ ሰሞኑ አብረዋቸው በቤተ ክርስቲያን የተጠለሉ የለገጣፎ ነዋሪዎች ነገ ምን ይዞ እንደሚመጣ እርግጠኞች አይደሉም። አብዛኞቹ ያላቸውን ጥሪት አሟጠው የመኖሪያ ቤታቸውን የገነቡ ናቸው። በመካከለኛው ምስራቅ ሀገራት በቤት ሰራተኝነት ያገለገሉ፣ በተለያዩ ምክንያቶች ከአዲስ አበባ ከተማ ለመውጣት የተገደዱ በድንኳን ከተጠለሉ መካከል ይገኙበታል። ወደ ቤተ ክርስቲያኑ ብቅ ብለው የመኖሪያ ቤታቸው የፈረሰባቸው ሰዎች ያሉበትን ሁኔታ የተመለከቱ የአይን ማኝ። እንዲህ ሲሉ ስሜቱን አስረድተዋል። ቤት የፈረሰባቸው ሰዎች በድንኳን ያሉ ገብርኤል ቤተክርስቲያን ይባላል። እዛ አካባቢ ያለ ቤተክርስቲያን ነው። በጣም ብዙ ሰው ነው ተፈናቅሎ ያለው ማለት ነው። ሰው ብዙ ብሶት የተሰማው ሰው አለ እዛ አካባቢ ላይ ያለው ሁኔታ በጣም ይደብራል። ብዙ የመቀዛቀዝ ሁኔታ አለ። አቶ ለገሰና የአካባቢው ነዋሪዎች የመኖሪያ ቤታቸው በከተማ አስተዳደሩ ህገወጥ ተብሎ እንዲፈርስ መታዘዙን የሚገልጽ ደብዳቤ የደረሳቸው የካቲት ሁለት ቀን 2011 ዓ ም ነበር። አቶ ለገሰ መሆኑ ቤተሰቦቻቸው በተሰጣቸው ቀናት አማራጭ ለማማተር የሚያስችል አቅም አልነበራቸውም። በዕለተ ቅዳሜ የካቲት 12 ቀን የከተማ አስተዳደሩ ያዘጋጀው አፍራሽ ግብረ ኃይል ከፍተኛ ቁጥር ባለው ጸጥታ አስከባሪ ታጅቦ ከቦታው ደረሰ። የአካባቢ ህዝብ እየየ ነበር። ሬሳ እንደሚያወጣ ከቤት ያለውን ነገር ኛቅም ሶፋም ያለውን ወንበርም ያለውን የቻሉትን ከግሬደሩ ጋር እየተጋፉ እና ከስካባከር ጋር እየተጋፉ የተወሰኑ ቆር መብሊያስንም፣ ትሪ የእለት ግባት የሆኑ የቤት እቃዎችን አውጥቶምና እዛ ውጪ ቤቱን ተቆረውን እንጨቱ ሁለተኛ እንዳይሰራ ነው እየተመላለሰ እንደሚፈጭ ቤተ የተፈጨውን በቃ የልህ የልህ ነበር የሚሰራ የነበረው። እኛ ብቻኛ ላይ አንድ ሬክታንግል አለ መቶ በመቶ ሀምሳ ካሬ ነው። አስራ አምስት ሺህ ካሬ ላይ አርባ አምስት ሰው አካባቢ ነው። የተፈረሰ አርባ አምስት ቤት አንድ ቦታ ላይ የመኖሪያ ቤታቸውን የሰሩበትን መሬት ሲገዙ የለገጣፎ ለገዳዲ ከተማ ገና አልተመሰረተችም ነበር። አቶ ለገሰ በ1996 ዓ ም በ15 ሺህ ብር በገዙ ቦታ ላይ 8 ቆርቆሮ የፈጀ የመኖሪያ ቤት ገንብተዋል። እንዳልነበር ሆኖ የተደረመሰው ቤታቸው በአሁኑ ወቅት በሚሊዮን የሚቆጠር ብር ሊያወጣ ይችል እንደነበር ግምት አላቸው። መቶ ሺህ ብር የፈጀ ቤት ከዛሬ ምት ዓመት በፊት በዚያ ቦታ ላይ ውሃ መብራት ያስገኝችበታለሁ በቦታው ምክንያት የአባይ ግድብ እየተባለ በዚያ መቶ አንዳንድ ሺህ ብር እያወጣን እየከፈል ነበር። ከግብሩ ጋር እያያያዙ ሰፈሩ መንገድ እንዲወጣ፣ ካናል እንዲሰራ፣ ደረጃ ንትና እንዲገዛ እንዲሰጥ ለልማት የሚያስፈልጉ ነገሮች በሙሉ እያለማን ነበር ይኖሩ እና በዚያ ሰዓትም ምንም አይነት ይሄ እንዲህ እንዲህ ነው ይሄ ቦታ ለዚህ በዚህ ያስፈልጋል ብለውም ያሩ ጠኔለን የቱ በአሁኑ ሰዓት አምስት መቶ ካሬ አንድ ነጥብ አምስት ከሁለት ጊዜ ነምናስ በአሁኑ ሰት እዚ አካባቢ ላይ በነበርንበት እና በምኖርበት አካባቢ ነው። የመኖሪያ ቤቶቻቸው የፈረሱባቸው ዜጎች እንደሚሉት በለገጣፎ ለገዳዲ ከተማ በኖሩባቸው ዓመታት መንግስት የጠየቃቸውን የአፈር ግብር ሲከፍሉ ቆይተዋል። የከተማ አስተዳደሩም በየመኖሪያ ቤቶቻቸው የመብራትና የውሃ አገልግሎት ሲያቀርብ ቆይቷል። በከተማዋ በመኖሪያ ቤቶች ግንባታ የሚተዳደሩ አንድ ባለሙያ እንደሚሉት ከ250 ሺ እስከ 900 ሺ ብር ወጪ የተደረገባቸው ቤቶች በአስተዳደሩ እርምጃ ፈርሰዋል። በዚያው በለገጣፉ የሚኖሩትና ስማቸው እንዳይገለጽ የሚሹት ባለሙያ አብዛኞቹ የቤት ባለቤቶች አነስተኛ ገቢ ያላቸው እንደሆኑ ይናገራሉ። ለአንድ ወር የቤት ኪራይ መክፈል የሚሳናቸው፣ ለእቃዎቻቸው ማጓጓዣ በእጃቸው ገንዘብ ያልነበረ ነዋሪዎች ጭምር ቤቶቻቸውን አጥተዋል። የግንባታ ባለሙያው የከተማ አስተዳደሩ ለሚፈርሱ ቤቶች በቂ ጊዜ እንዳልሰጠም ይናገራሉ። እንደ ለገጣፎ የፈረሱት ብዙ ቤቶች ናቸው። ብዙ ብር ወጥቶባቸዋል። ከነኛ ውስጥ አንዱ ቢያንስ ከዘጠኝ መቶ ሺህ ብር ያላነሰ ወጪ የወጣበት በጣም የሚያምር ቤት ነው የፈረሰው አሁን የደረሰባቸው ሰዎች ከገበሬ ላይ ነው የሚገዙት ገበሬዎቹ ይሸጣሉ አስርም ቆርቆሮ ይሁን ሀያም ቆርቆሮ ይሁን ሰላሳ ቆርቆሮ የገዛው ሰው ፍላጎት ሰርተው ይሸጡላቸዋል ማለት ነው በዛ መልክ ነው የተገኘው እንጂ ከመንግስት የተገኘ አይደለም ከግለሰቦች ላይ ነው ከአርሶ አደሮች ላይ ነው የተገዛው የከተማ ማስተር ፕላኑ ሲመጣ ለእግር ያ የተፈልጓል የሚል አዝማሚያ ነው አሁን እያፈረሰ ያሉት በዚህ ሰዓት ተነሱ በዚህን ጊዜ ተነሱ አልተባለም በሰባት ቀን ጊዜ ውስጥ ካላነሳችሁ እርምጃ ይወሰዳል ተባለ ይቸከልብናልም ብለው አላሰቡም። ድንገት መጥተው ፈረሳ አከናውነዋል። በአስራ ዘጠኝ መቶ ዘጠና ስምንት ዓ.ም የተመሰረተው የለገጣፎ ለገዳዲ ከተማ አስተዳደር የመኖሪያ ቤቶች ለማፍረስ የተገደደው ከከተማዋ ማስተር ፕላን ጋር ባለመጣጣማቸው እንደሆነ ይሞግታል። በተደጋጋሚ የስልክ ጥሪ አድርገን ያላገኘ ናቸው የከተማዋ ከንቲባ ሐቢባ ሲራጅ የፈረሱ መኖሪያ ቤቶች ለመናፈሻ፣ ለትምህርት ቤት፣ ለጤና ጣቢያ እና ለስታዲየም በተዘጋጁ ቦታዎች ላይ በህገወጥ መንገድ የተገነቡ ናቸው የሚል ማብራሪያ ለመገናኛ ብዙሀን ተሰጥተዋል። ከንቲባዋ ከሐምሌ ወር ጀምሮ ህገ ወጥ የተባሉ ግንባታዎችን ስንመዘግብ ቆይተናል ብለዋል። የለገጣፎ ለገዳዲ ከተማ የኮሚኒኬሽን ቢሮ በዛሬው ዕለት በፌስቡክ ገጹ ባሰራጨው መረጃ በስምንት ቀናት ውስጥ 1800 ቤቶችና 1700 አጥሮች መፍረሳቸውን አስታውቋል። በዚሁ መረጃ መሰረት ከፈረሱ ቤቶች ውስጥ 800ዎቹ መኖሪያ ቤቶች ሰዎች ነበሩባቸው። ሕገወጥ ተብለው የፈረሱ ቤቶች ለግንባታ በርካታ ሚሊዮን ብር የወጣባቸው ናቸው። የሰብአዊ መብቶች ጉባኤ ከስድስት አመታት በፊት ባወጣው መግለጫ በለገጣፎ ለገዳዲ ሕገወጥ የመሬት ሽያጭ ተስፋፍቷል ሲል ማስጠንቀቂያ ሰጥቶ ነበር። የሰብአዊ መብቶች ጉባኤ ዋና ዳይሬክተር አቶ ቢኒያም አባተ በለገጣፎ ለገዳዲ የተፈጠረው ቀውስ በሂደት እዚህ ደርሷል ሲሉ ይናገራሉ። በጉዳዩ ላይ የከተማ አስተዳደሩ ባለስልጣናት ሚና ሊጠና ይገባል የሚሉት አቶ ቢኒያም በአጭር ጊዜ ውስጥ ቤቶች መፍረሳቸው ግን ተገቢ አይደለም ሲሉ ይወቅሳሉ። በሂደት ነው የተደረሰው። ስለዚህ በመሀል የመንግስት ሮል ምን ነበረ፣ እነዚህ ነዋሪዎች ፈቃድ አግኝተዋል ወይ የሚለው ነገር ላይ በእርግጥ አሁን ተመጉሙሉ መረጃ የለውም። ነገር ግን እነዚህ መንደሮች ከተገነቡ ረዥም አመታት አስቆጥሯል መካከል የተመሰረቱ ኑሮዎች አሉ። ቤቶችንም እንደምናያቸው የረዥም ጊዜ ግንባታ የሰጡ ናቸው። እነዚህ ሁሉ እስከሚደርስበት የመንግስት ሮል ምንድን ነበረ የሚለው ዝርዝር ጥናት የሚያስፈልገው ነው። ነገር ግን ከነዚህ ሁሉ አመታት በኋላ ዜጎች ተረጋግተ መኖር ከጀመሩ በኋላ ያላቸውን ጥሪት ካፈሰሱ በኋላ በድንገት ባጫ ጊዜ ውስጥ ማስረሱ ከገቢ ነው ብለን አናምን። ከዛም በተጨማሪ ደግሞ እነዚህ ሰዎች ነዋሪዎች መኖሪያ ቤቶቻቸው ሲፈርሱ በመንግስት በኩል ያለው የጊዜ መጠለያ ማቅረብ ሊሆ ይችላል። ወይም ሰብአዊ እርዳታዎችን በማቅረብ በኩል ሰፊ ክፍተቶች ታይተዋል እና እነዚህ ነገሮችና አንድ ላይ ስናያቸው የዜጎች በተለይ መከላዊ ማግኘትን መሰረታዊ ነው። ፈጽሶ ነው ያገኘነው። ከለገጣፎ ለገዳዲ ባሻገር አዲስ አበባን ጨምሮ መቀለና ደብረ ብርሃንን በመሳሰሉ ከተሞች በአስተዳደሮቹ ህገወጥ የተባሉ የመኖሪያ ቤቶች ሲፈርሱ ይታያል። በኢትዮጵያ የተሰሩ ጥናቶች ከተሞች በፍጥነት እያደገ የመጣውን የመኖሪያ ቤት ፍላጎት ለማሟላት አቅምም ሆነ ስልት ያነሳቸው መሆናቸውን ይጠቁማሉ። ከተሞች ምቹ ፍትሐዊና ተደራሽ የሆኑ ዘንድ ለሚደረገው ጥረት ድጋፍ የሚያደርገው የወርልድ ሪሶርስ ሴንተር የኢትዮጵያ ፕሮግራሞች ኃላፊ እሌን ያሸብር ዜጎች በህጋዊ መንገድ የሚፈልጉትን ሲያጡ መደበኛ ያልሆነ ስልት ለመከተል እንደሚገደዱ ያስረዳሉ። በለገጣፎ ለገዳዲና ሌሎች የኢትዮጵያ ከተሞች የታየው መስፋፋት ህገ ወጥ ከሚባል ይልቅ መደበኛ ያልሆነ ቢባል ይሻላል የሚሉት ባለሙያ በበርካታ ውስብስብ ምክንያቶች እንደሚፈጠሩ ያስረዳሉ። አሁን እየተፈጠረ ያለው ቻሌንጅ እየተደመረ እየተደመረ የመጣ ነው። ከተሞቻችን እኮ ከተወሰኑ ከተሞች ውጪ በእጅ መጥቀስም የሚቻል አይደለም። ሪስፖንሲቭ የሆነ እኮ ከተማ የለንም። ለነዋሪው ለሚጠይቀው ፍላጎት ማለት ነው። የአገልግሎት ፍላጎት ሰጥ፣ የመሬት ፍላጎት ሰጥ፣ እነዚህ ሰርቪስ የሚባሉት ፍላጎቶችን እኮ መመለስ የሚችል ከተሞቻችን እኮ መመለስ አይችልም ኢንክሉዲንግ አዲስ አበባ ማለት ነው። ስለዚህ ተጨማሪ ህዝብ ብዛት ሲመጣባቸው በማይግሬሽን ውስጥ በሚመጣበት ህዝብ ይሄንን ፈተና ከሚችሉት በላይ ነው የሚሆኑባቸው። መቼም እርምጃ ተወሰደ አልተወሰደ መጀመሪያ ማየት የሚያስፈልገው ለምን ተፈጠረ ነው። መጀመሪያ ኢንፎርማሊቲ ከየት መጣ፣ ለምን ተፈጠረ መጀመሪያ መታየት ያለበት ማለት ነው። የምን የምን ሁኔታዎች ድምር ነው ይሄ የሆነው፣ እነዚህን ካየን በኋላ ነው ምን አይነት ሪስፖንስ ነው የምትሰጠው። በህግ አንግል ልታየው ትችላለህ፣ በመብት አንግል ልታየው ትችላለህ። ከኮንስቲሽኑ ጀምሮ ኮንስቱሽኑ የሚገዛን ከሆነ ኮንስቲሽኑ ጀምሮ ራይት ነው አንድ ሰው ለጤነኛ አካባቢ ለጤነኛ መኖሪያ መብቱ የተጠበቀ ነው ይላል። እንዴት ነው ይሄ ሪፍሌክስ የሚደረገው ብለህ ስታስብ ከተሞቻችን አቅም አላቸው ይሄንን ሪስፖንድ ለማድረግ ብለህ ስታስብ ጥያቄዎቹ ይመጣሉ ግን ከተሞቹ ስፔሲፊክሊ በምናይበት ጊዜ ከተሞች ሁልጊዜ በጀት የላቸውም በከተማ ነዋሪ ፍላጎት ለመመለስ ማለት ነው ይሄ መቼ ነው የሆነው አሁን ነው ወይ ብትልበት ከአመታት እየተደመረ እየተደመረ የመጣ ነገር። ከተሞቹ ብቻም አይደለም የሀገሪዙን ሁኔታም ማየት ትችላለህ። ዝቅተኛ ገቢ ያላት ድሀ ሀገር ምትባል ብሆን የከተሞችን የገጠሮችን የተለያየ መንስስሽን ይኑረው እንጂ ከልንጆች መኖራቸው አይቀርም ማለት ነው። ይሄ ደግሞ ከተሞቹ ላይ በጣም ይንጸባረቃል። ምክንያቱም ኮንሰንትሬሽን ስላለ፣ ይህ ህዝብ ተሰብስቦ ባለበት ሁኔታ ላይ ፎከስም ይኖራል። ፎከስም በሚኖርበት ጊዜ ፖለቲካል ዲሲሽኖች መወሰድ አለባቸው። እነዚህ ፖለቲካል ዲሲሽኖች ደግሞ ጊዜ ሁሉንም ሰው አያረኩም። ችግር ውስጥ ሆነህ ነው ውሳኔ የምትወስኑ። ስለዚህ እነዚህ ውሳኔዎች በሚወሰኑበት ጊዜ የተለያዩ አካላት በተለያዩ መልኩ ስቶ እንዲያደርጋሉ ይተረጉማሉ። ከሂማን ራይትስ ፐርስፔክቲቭ ካየኸው ሁልጊዜ እንደዚህ አይነት ነገሮች መሆን የለባቸውም። ዲ ደብሊው ያነጋገራቸው የከተማ ዲዛይን እና የምጣኔ ሀብት ባለሙያዎች በለገጣፎ ለገዳዲ እና ሌሎች የኢትዮጵያ ከተሞች ህገ ወጥ የተባሉ የመኖሪያ ቤቶችን የማፍረስ ተግባር የሚያስከፍለው ዋጋ ከፖለቲካ ወገንተኝነት ባሻገር ሊጠና ይገባል ሲሉ ተናግረዋል። የኢትዮጵያ ሕዝብ ቁጥር ከሚያድግበት ፍጥነት አኳያ አገሪቱ የመኖሪያ ቤት የማቅረብ አቅሟ ውስን ነው የሚሉት ባለሙያዎች ፈተናው እየከፋ ይሄዳል የሚል ስጋት ጭምራላቸው። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸት የበቀለ ነኝ። ጤና ይስጥልኝ።